በአዲስ አበባና በአካባቢዋ ሰሞኑን የተፈጸሙ ድርጊቶች በኦሮሞ ሕዝብ ህልውና ላይ የተቃጡ ጥቃቶች ናቸው ሲሉ አምስት የኦሮሞ የፖለቲካ ድርጅቶች በጋራ አውግዘዋል። ድርጊቱን የፈጸሙትም ለሕግ እንዲቀርቡ ጠይቀዋል። ፊንፊኔ ወይንም አዲስ አበባ መቼም ቢሆን የኦሮሚያ አካልና የኦሮሞ ሕዝብ ናትም ብለዋል። በአሁኑ ወቅት የሽግግር መንግሥት መቋቋም እንደሌለበትም ገልጸዋል። መለስካቸው አማሃ ተከታዩን ዘገባ ልኳል። ዛሬ ረፋዱ ላይ በኢሊሊ ሆቴል አምስት የኦሮሞ የፖለቲካ ድርጅቶች ማለትም የኦሮሞ ነጻነት ግንባር፣ የኦሮሞ ፌዴራላዊ ኮንግሬስ፣ የተባበሩት ኦሮሞ ነጻነት ግንባር፣ የኦሮሚያ ነጻነት አንድነት ግንባርና የኦሮሞ ዴሞክራሲያዊ ግንባር በጋራ በሰጡት መግለጫ ከመስከረም ወር መጀመሪያ ቀናት ወዲህ በአዲስ አበባና በአካባቢዋ የተፈጸሙ የወንጀል ድርጅቶችን ማውገዝን ጨምሮ በሌሎች ወቅታዊ ጉዳዮች ላይም ሰፋ ያለ ማብራሪያ ሰጥተዋል። ከዚህም ባለፈ በአንዳንድ ጉዳዮች ላይ የጋራ አቋማቸውን ይፋ አድርገዋል። በተለይም በአዲስ አበባና በቡራዩ የተፈጸሙ ድርጊቶች በኦሮሞ ሕዝብ ሕልውና ላይ ያነጣጠረ ነው የሚል እምነት እንዳላቸው መግለጫው አስረግጦ ይናገራል። እንደ ምሳሌም ንጹሐን ዜጎችን መግደልን ጨምሮ በኦሮሞ ሕዝብ ስም የሚጠሩ የተለያዩ ተቋማትንና ተሽከርካሪዎችን ማውደም የኦሮሞ ሕዝብ ባህላዊ ልብስ የለበሱና አፋን ኦሮሞ የሚናገሩ ዜጎችን መደብደብና በኦሮሚያ መንግሥት ተቋማት ላይም ጥቃት ለማድረስ መሞከርና የመሳሰሉትን መግለጫው ጠቅሷል። በተለይ ግን መስከረም አምስት ቀን 2011 ዓ ም የኦሮሞ ነጻነት ግንባር አመራር አባላትን መላው የኦሮሞ ሕዝብ ለመቀበል ወደ መስቀል አደባባይ በጎረፈበት ወቅት በአንድ የስድስት ዓመት ኦሮሞ ሕፃን ላይ የተፈጸመውን አሰቃቂ ግድያ ያስታወሰው መግለጫ ከዚህ ጀርባ የታቀደና የተደራጀ ኃይል እንዳለም ይጠቁማል። አቶ በቀለ ገርባ የኦሮሞ ፌዴራላዊ ኮንግሬስ ተቀዳሚ ምክትል ሊቀመንበር፣ ይህ ከሰብአዊነት ያፈነገጠ ድርጊት የብዙዎችን ትዕግሥት የተፈታተነ ጉዳይ ሆኖ አልፏል። ከዚህ ድርጊት ጀርባ ጸረ ኦሮሞና ጸረ ዲሞክራሲያዊ አቋም ያለው የተደራጀ የፖለቲካ ቡድን ስለመኖሩ የሚያመለክቱ በርካታ መረጃዎች ተገኝተዋል። ስለዚህ ይህንን በማንነታችን ላይ የተቃጣውን ድርጊት ከማንኛውም ጊዜ የበለጠ የምናወግዝ መሆናችንን እየገለጽን ድርጊቱን የፈጸሙና በበላይነት የሚመሩ ግለሰቦችና ቡድኖች ለሕግ እንዲቀርቡና የሕግ የበላይነት በተግባር እንዲረጋገጥ እንጠይቃለን። ፍንፍኔ ወይንም አዲስ አበባን በተመለከተም የድርጅቶቹ መግለጫ እንደሚጠቁመው ዛሬ ከተማዋ የምትገኝበት ስፍራ ቀድሞ የኦሮሞ ጎሳዎች የእምነት የፖለቲካና የኢኮኖሚ ማዕከል ነበረ። ይሁንና እነዚህ የኦሮሞ ጎሳዎች ባህል እንዲጠፉ መደረጋቸውን የሚያምኑት አምስቱ የፖለቲካ ድርጅቶች በከተማዋ የይዞታ ጥያቄ ላይ ያላቸውን አቋም ግልጽ አድርገዋል። ስለዚህ እኛ የኦሮሞ ድርጅቶች ፍንፍኔ ትናንትም ዛሬም ወደፊትም የኦሮሚያ አካልና የኦሮሞ ሕዝብ መኖሪያ ናት የሚል ጽኑ እምነት አለን። ፍንፍኔ በታሪክም በሕግ አግባብም የኦሮሞ ሕዝብ ናት። ስለሆነም የኦሮሞ ሕዝብ በፍንፍኔ ላይ ያለው የመብት ጥያቄ በኦሮሚያ ላይ ካለው የሀገር ባለቤትነት የመብት ጥያቄ ተነጥሎ አይታይም። ይህ ማለት ግን ከኦሮሞ ሕዝብ ውጪ ማንም አይኖርባትም ማለት አይደለም። ይልቁንስ አሁን ባለው ተጨባጭ ሁኔታ መሰረት ከተማይቱ የሁሉም ብሔር፣ ብሔረሰቦች መኖሪያ ከመሆኑ አንጻር ሁሉም ህዝቦች የግልም ሆነ የቡድን መብታቸው ያለአንዳች መሸራረፍ ሊከበርላቸው እንደሚገባ ሚያጠያይቅ አይደለም። ስለዚህ ለዚህ መብት መከበር እኛ የኦሮሞ ድርጅቶች የበኩላችንን ድርሻን እንወጣለን። መግለጫው አክሎ እንደሚለው አንዳንድ የፖለቲካ ድርጅቶች የድርጅቶቹን ስም አይጠቅስም፣ ኦሮሞ በፍንፍኔ ላይ ያለውን መብት ከመካድ አልፎም ኦሮሞና ኦሮሞነት ከፍንፍኔ ተነቅሎ እንዲወጣ ከማለም ባሻገር በተጨባጭ ኦሮሞና የኦሮሚያ አስተዳደር ከፍንፍኔ ይውጡ የሚሉ መፈክሮች በአደባባይ ይዘው መውጣታቸውን መግለጫው ይናገራል። እነዚህ ኃይሎች ሌላም ሊያሳኩት የሚፈልጉት ግብ እንዳላቸው መግለጫው ይጠቁማል። ከዚህም በተጓዳኝ በኦሮሞና በአማራ ህዝቦች መካከል ጥርጣሬ እንዲፈጠር ሌትና ቀን ደፋ ቀና ሲሉ ይታያሉ። ነገር ግን ከቶንም አይሳካላቸው የኦሮሞና የአማራ ህዝቦች ለዘመናት አብረው ኖረዋል። የአምባገነን ስርዓትን ለማስወገድ አብረው ታግለው አብረው ተሰውተዋል። ዛሬ በአገሪቷ የተገኘውን ለውጥ ለማምጣት የኦሮሞ የአማራና የሌሎች ህዝቦች ከፍተኛ አስተዋጽኦ አበርክተዋል። እነዚህ ኃይሎች በአፍ ስለ ኢትዮጵያ አንድነት እየሰበኩ በተግባር ግን ህዝቦችን ለመበተንና አገሪቷን የጦርነት አውድማ ለማድረግ ከፍተኛ መዋለ ንዋይ መድበው በመንቀሳቀስ ላይ ናቸው። ስለዚህ መላው ሰላም ወዳድ ህዝባችን ይህን እኩይ ተግባር ከወዲሁ በማክሸፍ አገሩን ከመፈራረስና ሰላሙንም ከመደፍረስ እንዲታደግ የበኩሉን አስተዋጽኦ እንዲያደርግ ጥሪያችንን እናስተላልፋለን። የአምስቱ የኦሮሞ የፖለቲካ ድርጅቶች መግለጫ አብዛኛዎቹ የሀገሪቱ መገናኛ ብዙሃን ተቋማት በዚህ ግጭት ሲያቀርቡ የቆዩትን ዘገባ ኃላፊነት የጎደለው ነበር ብሏል። በተለይም በቡራዩ የተከሰተውን ግጭት አቅጣጫውን በማሳት የዘር ጭፍጨፋ እንዲመስል በማድረግ አደገኛ ቅስቀሳ እንደተከናወነ በመግለጽ ድርጊቱን ኮንነዋል። የፖለቲካ ድርጅቶቹ አሁን በሀገሪቱ ውስጥ እየተካሄደ ነው ያሉትን የለውጥ ሂደት እንደሚደግፉና ሽግግርም እየተከናወነ እንደሆነ ያስገነዝባሉ ያለው መንግስትም ዘላቂ ለውጥ እንዲመጣ ሁኔታዎችን ያመቻቻል የሚል ተስፋ እንዳላቸው ይገልጹና፣ የሽግግር መንግስት የሚለውን ጥያቄ በተመለከተ የጋራ አቋማቸውን ግልጽ አድርገዋል። በነጻ ምርጫ ተወዳድረው ማሸነፍ እንደማይችሉ ከወዲሁ የተገነዘቡ የፖለቲካ ቡድኖች ባሰት የብር ኖቶች ዜጎችን አታለው የሃይማኖትና የብሔር ግጭት በማስነሳት በስልጣን ላይ ያለው መንግስት አገሪቱን ማስተዳደር የተሳነው በማስመሰል የሽግግር መንግስት እንዲመሰረት ጥሪ በማድረግ የስልጣን ጥማቸውን ለማርኳት እየተሯሯጡ መሆናቸው በግልጽ እየታየ ነው። ነገር ግን አሁን ባለው ሁኔታ በሽግግር መንግስቱ ውስጥ መካተት ባለባቸው ኃይሎችና በሽግግር መንግስቱ ሚና ላይ መግባባት አዳጋች በመሆኑ አገሪቱን ወደ ባሰ ቀውስ ይመራታል የሚል ስጋት አለ። በመሆኑም አሁን ያሉ ተቃዋማት በህገ መንግስቱ መሰረት በትክክል እንዲሰሩ ተደርጎ በነፃ ተአማኒና በቂ ፉክክር በተደረገበት ህዝባዊ ምርጫ ወደ ዲሞክራሲ የሚደረገውን ሽግግር ብቻ የምንደግፍ መሆኑን እንገልጻለን። በጋራ ሆነው መግለጫውን የሰጡት እነዚህ ድርጅቶች በሀገሪቱ የተተከለውን ብሔርን መሰረት ያደረገ ፌዴራሊዝምን እንደሚደግፉ፣ ይህ ግን በተደነገገው መሰረት አለመተግበሩና ተቃውሞ የመጣውም በዚህ ምክንያት እንደሆነ ያስረዳሉ። ይህንን የፌዴራል ስርዓት የሚቃወሙ ኃይሎች ሐሳባቸውን በሰላማዊ መንገድ እንዲያራምዱ የመጨረሻውን ውሳኔ ግን ለሕዝብ እንዲተውም ይመክራሉ። መግለጫውን የሰጡት አምስት የኦሮሞ ድርጅቶች ይሁን እንጂ በአካል የተገኙት ከኦሮሞ ነጻነት ግንባር አቶ ቀጀላ መርዳሳ፣ ከኦሮሞ ዴሞክራሲያዊ ግንባር ዶክተር ዲማ ነጎ እና አቶ በቀለ ገርባ ከኦሮሞ ፌዴራላዊ ኮንግሬስ ነበሩ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ We'll